ቅዳሜ ዕለት ከምሽቱ ሁለት ሰዓት በአዲስ አበባ ከተማ በተለምዶ ቆሼ የተባለ በሚጠራው አካባቢ የበርካታ ሰዎች መኖሪያ የሆነውና በዚያውም ግምቱ የማይታወቅ የከተማው ቆሻሻ ማከማቻ ምክንያቱ ባልታወቀ ሁኔታ የደረሰው የመደርመስ አደጋ የሟቾቹ ቁጥር እየጨመረ ይገኛል። መንግሥት በትላንትና ዕለት ካስታወቀው የ72 ሰዎች ሞት ቁጥር አሁን ማምሻውን 113 ደርሷል። የአሜሪካ ድምጽ ያነጋገራቸው የዓይን እማኞች ማኞች በበኩላቸው ዛሬም ድረስ በቦታው ፍለጋ እየተደረገ እንደሆነ ሆነ ተናግረዋል። በሌላ በኩል ቤተሰቦቻቸው ሞተው እነርሱ ከአደጋው የተረፉት ተለያየ ቦታ ተወስደው ሕክምና እየተደረገላቸው ነው ተብሏል። ከእነዚህም ውስጥ አለርት ሆስፒታል ተኝተው ሕክምና በመከታተል ላይ ካሉት መካከል አንዱ የሰባት ዓመት ታዳጊ ነው። እዩኤል ባየ ይባላል። እዩኤልን እያስታመመችው የምትገኘው አክስቱ ስትሆን በስልክ አግኝተን አነጋግረን ነበር። በተቆራረጠ ሁኔታ ይህንን ብሎኛል። ሆኔታ ሆ ሆ ሆ አሉ አሁን አብረው ሎና ማናወጣ ሀንተን ራሴ አክስቱን ስለ ሁኔታው ጠየኳት። እዩኤል ካደጋው እንዴት ተረፈ ብዬ ግቢው ላይ እየተጫወተ ነበር። በፊት ለፊት በኩል በጓሮ ሰርቪስ ላይ ነው የሚኖሩት እነሱ። እሱ ግን በፊት ለፊት እየተጫወተ ነበረ። ያው ሲደረመስ ጊዜ በድንጋጤ ዘሎ ወጣ። አንድ የአባቱ ጓደኛ ነበረ፣ እሱን የሰማ ድንገት ሲሄድ እሱ እግር ላይ ሄዶ ተጠመጠመ። እሱ ይሄኛው ማለት ነው። በቃ ለጎረቤት ሰጠው ነው ይሄ አገኘሁትኝ። በቃ አባቱም እንደሚሰራው ተባራሪ ስራ ነው የሚሰራው፣ ብየዳ ምናምን እናቱና ወንድሙ የት እንደሚገኙ ስጠይቃት ለልጁ ስላልተነገረው ነው እንጂ ሁለቱም ህይወታቸው አልፏል። አስክሬናቸውም ተገኝቶ ተቀብሯል። አባቱ የቀን ሰራተኛ ነው ብላናለች። መጀመሪያ ሆስፒታሉ ስላላወቀ የሕክምና ትንሽ ገንዘብ እንዳስከፈላቸው አሁን ግን በነጻ ተደርጎላቸው ሕክምና እየተሰጣቸው እንደሆነ ገልጻልናለች። አደጋው ያጠፋው ከነመኖሪያ ቤታቸው በመሆኑ ልጁን የት እንደሚያደርጉት ግራ እንደገባቸው ገልጻልናለች። ሌላዋ በዚህ ሆስፒታል ተኝታ በመታከም ላይ የምትገ የሚገኘው ወይዘሮ ምልዕተ ደበበ ትባላለች። ወይዘሮ ምልዕተ ለመናገር ያዳግታታል። ማምሻውን ስለ ሁኔታው ጠይቅያት ነበር። ምን አሁን የት ነው ያለሽው? አበርታክንጅ ምንሽ ነው የተጎዳሽው? እግዴ በሞላቸው ነች። አደጋው ሲደርስ የት ነበር? ሻንቺ ቤት ውስጥ ነበር። ከማንጋን የነበርሽው? ያው ከቤተሰቦቼ ያው ልጆች ማለቤት በፊት ቁቁታ ነበር

ባለቤት እሽስ? እሱም አይታወቅ ሜት እንዳሪፍ የስንት ዓመት የስንት ዓመት ልጆች ነበሩሽ? አንዳ የሰባት ዓመት ከሰባት ወር አንዳ የአንድ ዓመት ከሰባት ወር ምን ያህል ጊዜ ሆናችሁ እዛ አካባቢ መኖር ከጀመራችሁ? አስራ አንድ ዓመታችን ነው። ቤት ሰርታችሁ ነው? የማን ነው ቤቱ? ተከራይተን ነው። ምንድን ነበር የምትሰሪው አንቺ? ምንም አልሰሪያው ተመላላሽ ያገኙትን ነው እንጂ ምንም አልሰራ። ባለቤትሽስ ምን ነበር የሚሰራው ባለቤትቴ ያው በየ ቤተ ክርስቲያኑ እየሄድ ያው ጠዋት ነው የሚሸጡት እንደ ወጣሽ ወዴት ተወሰድሽ ይኸው አልርት ነ ወሰዱኝ ህክምና አገኘሽ አዎ ለጊዜ ያው ድንገተኛ ክፍል እንትን አሉኝ ከድንገተኛ ክፍል ደግሞ ውጭ ሰል ነበር እንደገና ያው እኔ ዘመድ የለኝም አድራሻ ማንም የለኝ የትም ሜዲያ ነው ያለው ቤትም የለኛ አልኳቸው እንደገና አስተያየት አድርገው ማረሻ ክፍል ሰጥቶኝ እዚያው ነው ያሉት ቤተሰቦቿ እንደነገሩኝ ወይዘሮ ምልእተ በከፍተኛ ህመም ላይ ስለሆነች እንጂ ባለቤቷና የልጆቿ ሁኔታ ስላልተነገራት እንጂ የሶስቱም አስክሬን ተቆፍሮ ተገኝቶ ተቀብሯል ብለውኛል። ምናልባት ይህን ፕሮግራም ለአየር ስናበቃው ልትሰማ ትችል እንደሆነ ጠይቀናቸው በህመም ላይ መሆኗን ገልጸው ግዴ ለማትሰማም ሻል ሲላት አይተን እናረዳታለን ብለዋል። በዛሬው ዕለት አካባቢው ምን እንደሚመስል የተከታተለች ወጣት አነጋግሬያለሁ። ሀና ረጋሳ ትባላለች። የህክምና ባለሙያ ስትሆን በድረ ገጾች ላይ አስተያየት በማስፈር ትታወቃለች። ያየችውን ጠይቅያት ነበር። ጠዋት አምስት ሰዓት ከረፋዱ አምስት ሰዓት አካባቢ ነበረ ቦታው ላይ የደረስኩት። ያው መንገዶች ዝግ ናቸው። በግር ነው የሚገባ ወደ ውስጥ በደረስኩበት ሰዓት ከስድስት ሰባት የሚበልጡ እስካባተር ማሽኖች እያወጡ ነበረ። እንደተረዳሁት ከሆነ በህይወትም ያላገኟቸው ሰዎች እንደዚህ እዛ ቦታ ላይ ያመለከቱ ሰዎች አሉ። እነሱን የሚጠብቁ ቤተሰቦች አሉ ማለት ነው። ያልወጡ ሰዎች ነበሩ በዛ ሰዓት። ዛሬ ጠዋት ላይም የወጡ ሰዎች እንደነበሩ ነግረውኛል። አንቺ በነበርሽበት ሰዓት ምን ያህል ሰዎች ይሆናሉ ያየሻቸው ቤተሰቦቻቸውን የሚፈልጉ ሰዎች? እንግዲህ እኛን ወደ ወደዛ አላስጠጉንም። ብዙ አያስጠጉም። በዛ በኩልም ብዙ ሰዎች ነበሩ፣ እኔ በቆምኩበት በኩልም ብዙ ሰዎች ነበሩ። ግን ዋናው በሚቆፈርበት ቦታ ላይ ነው ቤተሰብ ያለው ፖሊሶች ምናምን ስለማያስጠጉ እኛ በዚህ ጋር ነበርን። ግን ብዙ ሰዎች ነበሩ፣ በቦታው ላይ በጣም ብዙ ሰው ነበረ። ለምሳሌ ከአደጋው የተረፉ ሰዎች የት ነው ያሉት? ከአደጋው የተረፉ ሰዎች ለሀዘን የተቀመጡ ሰዎች ጎረቤቶቻቸው ጋር ያልፈረሰባቸው ወደ አካባቢ ላይ መጥተው ተቀምጠዋል። ግማሾቹ ግማሾቹ ደግሞ በብዛት አንድ ላይ ወደ ረጅም ዳስ ተጥሎ እዛ ውስጥ አዘን ተቀምጧል ሀና እንደነገረችን አካባቢው በከፍተኛ ሁኔታ በፖሊስ እየተጠበቀ ነው ከፍተኛ ቁጥር ያላቸው ገልባጭ መኪኖች ደግሞ ቆሻሻውን እየያዙ እየሄዱ እንደሆነ ከአካባቢው በመቆፈር ብዛት ወደ ጭቃነት እንደተለወጠ እንደሆነ ገልጻልናለች ያነጋገርናቸው የተለያዩ ሰዎች እንደገለጹልን ደግሞ ከአደጋው የተረፉት ሰዎች የሚገኙት በየቦታው ተበታትነው እንደሆነና ሁሉም ተገቢውን እርዳታ እያገኙ እንዳልሆነ ነው ይህን ዘገባ በተመለከተ የአዲስ አበባ ከተማ አስተዳደር የኮሚኒኬሽን ጉዳዮች ኃላፊን በተደጋጋሚ ልናነጋግራቸው ጥረት ብናደርግም ስልካቸው ባለመነሳቱ ሳይሳካልን ቀርቷል። ማምሻውን ለሀገር ውስጥ መገናኛ ብዙሀን መግለጫ የሰጡት የአዲስ አበባ ከተማ ከንቲባ ድሪባ ኩማ በበኩላቸው የሟቾች ቁጥር 113 መድረሱን ገልጸው እንዲህ አይነት ችግሮችን ለመቅረፍ በትክክል መረዳት ያለባቸውን ሰበቦች ለመለየት በክፍለ ከተማ ስራ አስፈጻሚ የሚመራ የተቋቋመ ኮሚቴ መኖሩንና ድጋፉን የሚያስተባብር አካል መቋቋሙን ተናግረዋል።